በዛሬው ዕለት ወደ አምቦ ከተማ ተጉዘው በስታዲየም ለተሰበሰበው የከተማው ነዋሪ ንግግር ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ የትላንቱን ቁርሾና ጠባሳን በመተው ጠንካራ የአንድነት ማዕቀፍ እንዲገነባ ጠይቀዋል። ጠቅላይ ሚኒስትር አብይ ስልጣን ከያዙ በኋላ ከእጅጅጋ ቀጥሎ ሁለተኛው በሆነው በዛሬው የአምቦ ጉብኝታቸው ምክትላቸው አቶ ደመቀ መኮንን፣ የኦሮሚያ ክልል ፕሬዝደንት አቶ ለማ መገርሳና ሌሎች የፌዴራል ባለስልጣናት አብረዋቸው የተጓዙ ሲሆን በቀረቡ ንግግሮች ቄሮዎች ተመስግነዋል። ጽዮን ግርማ ቀሪውን ይዛለች። ከአዲስ አበባ በስተ ምዕራብ 126 ኪሎ ሜትር ርቀት ላይ ወደምትገኘው ባለፉት ሶስት ዓመታት ብዙ ሞቶችን ወደ አስተናገደችው አምቦ ከተማ የገቡት ጠቅላይ ሚኒስትር አብይ አህመድ ለንግግር ወደ መድረኩ ሲወጡ የሞቀ አቀባበል ነበር የተቀበላቸው። ከፍተኛ ባለስልጣናትን፣ አባገዳዎችን፣ የሃይማኖት አባቶችን ካመሰገኑም በኋላ የሁላችንም ጋሻ የሆናችሁ ቄሮዎች ሲሉ በኦሮሞ የተቃውሞ እንቅስቃሴ ወቅት ጉልህ ድርሻ የነበራቸውን ወጣቶች አመስግነዋል። የዶክተር አብይ አብዛኛው የንግግር ክፍል ከህዝቡ ጋር አብሮ መስራትን የሚጠይቅ ነበር። በስልት ታግዘን ባደረግነው ትግል በአሸናፊነት ለመውጣት ችለናል። የድላችን ምስጢር ደግሞ ያለፈውን ታሪክ ወደ ኋላ በመቁጠር ሳይሆን ወደፊት አሻግረን በማየት አንድ ላይ ሆነን ለለውጥ በመሥራታችን ነው። ይሁን እንጂ ይሄ ድላችን ውጤታማ ሊሆን የሚችለው የተሰጠንን ኃላፊነት አብረን ሆነን ልንሰራ ከቻልን ብቻ ነው። ጠቅላይ ሚኒስትር አብይ አያይዘው በተገኘው ድል ብዙም ሳንኩራራ ለመጪው ጊዜ አዲስ ታሪክ ለመስራት የማይነቃነቅና የማይፈራርስ ድልድይ በመገንባት የሀገራችንን ህዝቦች አጠናክረን መጓዝ አለብን ብለዋል። የኢትዮጵያን ሕዝቦች ሁሉን አቀፍ ወደሆነ የፍቅር ምዕራፍ ለማሸጋገር ወደ ስራ መገባት እንዳለበትም በንግግራቸው ጠቅሰዋል። ወጣቶችንና የሴቶችን ጉዳዮች ጨምሮ ያልተመለሱ ብዙ ጥያቄዎች እንዳሉ የተናገሩት ጠቅላይ ሚኒስትሩ የስራ አጥነትን ለመቅረፍ የሚኖረው ትግል ቀላል እንዳልሆነም ጠቁመዋል። ችግሮች ተነቅሰው የመፍትሄ አቅጣጫዎችም ተለይተው መቀመጣቸውን ጠቅሰው ቃል የተገባውን ተግባራዊ ለማድረግ ሁሉንም ወደ ስራ ለመተግበር ትብብርና አንድነት እጅግ አስፈላጊ መሆኑንም አስገንዝበዋል። ہر የትላንት ታሪክ መነሻ እንጂ ለዛሬ ትርፍ ሆኖ ሊያገለግል አይችልም። የትናንቱን የታሪክ ጠባሳ ከመነካካት ወጥተን ለወደፊቱ የጠንካራ አንድነት ማዕቀፍ መመስረት አለብን። የሰብአዊ መብት አጠባበቅን በተመለከተ በንግግራቸው ላይ አካተውም ነበር የሰብአዊ መብት አጠባበቅን ለማረጋገጥ አስፈላጊ በሆኑ ጉዳዮች ላይ በጋራ በመሥራት የሚገጥሙንን መሰናክሎች ሁሉ አንድ ላይ ሆነን አብረን እያረምን መሄድ ይኖርብናል። በዛሬው የአምቦ ዝግጅት ላይ ከጠቅላይ ሚኒስትሩ ጋር አብረው ከተጓዙት መካከል ምክትል ጠቅላይ ሚኒስትር ደመቀ መኮንንም ኢትዮጵያ በአዲስ ምዕራፍ ላይ ናት ብለዋል። በዚህ ብሎ የጀመርነው ለውጥ አለ፣ የሚያኮራ ምክርያ መንገድ አለ፣ ያንን ከህዝቡ ጋር በመሆን ለውጡን ለማስቀጠል ጉዞ ጀምረናል። ለውጥ መጀመር በራሱ አንድ እርምጃ ነው። ለውጥን በተሟላ ሁኔታ ለማስቀጠል ደግሞ ሌላ ተደማሪ ፈረስ የሚጠይቅ ነው። የፈረሱ ትልልቁ ባለቤቶች እናንተ ወጣቶች፣ ቄሮ የታ አምባሳደሮች፣ የአገር ሽማግሌዎች፣ አባገዳዎች፣ ምሁራንና ሁሉም ባለቤቶች ናቸው። ሁሉም ያለው ለረውፍ ጠጠር መወር ድርሻውን መወጣት ወቅታዊና ታሪካዊ ጊዜ ነው። ይህንለውን ለማድረግ ሰላማችንን እንጠብቅ፣ ዴሞክራሲያችንን እናጠናክር ልማታችንን እናባራለን። በዚህ ጉዞ ሁላችንም የምንመራባትን የበለጸገች ጠንካራ ሀገር ለመገንባት እንመራባለ። ለዚህ ጊዜውም ነው። መጪው ጊዜም ብሩህ ነው። አሁን ሞኬኛ የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳም ከኦሮሞ ርቆ የቆየው አራት ኪሎ ቤተ መንግስት ዛሬ በኦሮሞ ሕዝብ ትግልና የሀገራችን ብሔር ብሔረሰቦች ባደረጉት ተጋድሎ እጃችን ገብቶ ይገኛል ሲሉ ተናግረዋል። ብሔር ብሔረሰቦችና የኢትዮጵያ ህዝቦች የሰጧቸው አደራና ኃላፊነት እጅግ ከባድ፣ ቀንና ሌሊት እንቅልፍ የሚነሳ መሆኑን መገንዘብ አስፈላጊ ነው ብለዋል። በአንድ በኩል በእኩልነት ተጠቃሚነትን ማረጋገጥ፣ በሌላ በኩል ደግሞ የኢኮኖሚ እድገትን በማምጣት የህዝቦቻችንን ህይወት የመለወጥ ትልቅ የቤት ስራ ከፊታችን ተደቅኖ ይገኛል ብለዋል አያይዘውም በአሁኑ ወቅት ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ሰላም ወርዷል። ህብረተሰቡ ፊቱን ወደ መደበኛ ስራው መልሷል። የተፎካካሪ ፖለቲካ ፓርቲዎች እንኳን ሳይቀሩ ተስፋቸው ድርጅታቸው ላይ እንደሆነ እየተናገሩ ነው ብለዋል። የዛሬውን የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር በተመለከተ በዝግጅቱ ላይ የተገኘችና ስሟን መግለጽ ያልፈለገች አንዲት የአምቦ ከተማ ነዋሪን በስልክ አስተያየቷን ጠይቄያት ነበር። አገራችን መርጦ ከአምቦን ማለት አምቦን መርጦ ከሁሉም በላይ ሰጥቶ መምጣቱ ራሱ ትልቅ እንደ ትልቅ ነገር ነው እኛ ያሰብነው። አሁን ደግሞ በዚህ ሰዓት በዚህ ወቅት እኛ ስንቶች የሞቱብን ስንቶች ወጣቶች አሉን። እሱንም ደግሞ እንደ ብርታት እንደምሰጥ ነው እኛ ያሰብነው ማለት ነው። ብዙ ነገር ሆነናል እዚህ አምቦ ውስጥ። አምቦ ደግሞ የታሪክ ሀገር እንደሆነች ነው እሱም እየገለጸልን የሰው ስሜት ምን ይመስል ነበረ? በጣም ደስተኞች ነበሩ። በቃ በጣም በጣም በጣም ደስታው ከሁሉም ላይ ደስታ ነው የምታዩ ሁሉም ሰው እዛ ያለ ሁሉ በደስታ የተሞላ ሰው ነው እዛ የነበረው ብሔር ብሔረሰብ ሙሉ፣ ሁሉም የሀገሩ ሁሉ ብሔር ብሔረሰብ ጨምሮ ሁሉም ደስተኛ ነበር። እሱንም ሁሉንም አደስቶ ነው ንግግሩ ያደረገው። በጣም ደስ ብሎናል። በጣም አመሰግናለሁ። እግዚአብሔር ስጥልን ለሰጠሽን ማብራሪያ። እኔም አመሰግናለሁ ደውላችሁ ስለጠየቃችሁ በጣም አመሰግናለሁ።